ቢና ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ከጽዮን ግርማ ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን። ሰላም እንደምናመሻችሁ የኢትዮጵያ ጠቅላይ ሚኒስትር አቢይ አህመድ በዚህ ሳምንት ከንግዱ ማህበረሰብ ጋር ያደረጉት ውይይት በስፋት በውጭ ምንዛሬ እጥረትና አጠቃላይ የመንግስትና የግሉ ማህበረሰብ የሀገር ልማትና እድገት ሚና ላይ ያተኮረ ነበር። ዲያስፖራ መንግስት ለመቆንጠጥ ብር አንልክም ሲሉ ማን ነው እየተጎዳ ያለው ያላችሁ እንደሆነ ዝቅተኛ ዶላር የማመንጨት አቅም ያላቸው ነጋዴዎችና ከዛ የሚጠቀሙ ቅድም ተባለው በሽተኞችም ጭምር። ቀጣዩ ዘገባችን ደግሞ ጠቅላይ ሚኒስትር አብይ አህመድ በወልቃይት ጉዳይ የተናገሩትና የማህበረሰቡ ወኪሎችን ምላሽ ያካተተ ይሆናል። እውነት የምነግራችሁ 99 ፐርሰንት ዲያስፖራ በጣም ሀገሩን የሚወድና የሚቆረቆር ነው። ትልቁ ችግር የዲያስፖራ የኢንፎርሜሽን ምንጭ ፌስቡክ ነው፣ ሶሻል ሚዲያ ነው። የወልቃይት ኮሚቴ አመራር አባላት አቶ አታላይ ዛፌ የሚሉት አላቸው። የወልቃይት ጉዳይ ዛሬ የተጀመረ ፌስቡክ ሲጀመር የተጀመረ አይደለም። ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ዓለም አቀፍ አጠር ያሉ ዜናዎችን ይዘን ተመልሰን መጥተናል። የዓለም አቀፉ የኬሚካል የጦር መሳሪያዎች መርማሪ ቡድን አባላት ባለፈው ሳምንት የኬሚካል ጦር መሳሪያ ጥቃት ከተፈጸመባት እና በርካቶች ከተገደሉባት የሶሪያዋ ዶማ ከተማ ገብተዋል ሲል የሶሪያ ቴሌቪዥን ዘገበ። የተባለውን ዘገባ ትክክለኝነት ለማረጋገጥ ከመርማሪ ቡድኑ ባለስልጣናት ለጊዜው የተሰጠ ማረጋገጫ የለም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር መርማሪዎቹ ደማስቆ አቅራቢ ኢትዮጵያ ወደምትገኘው ዶማ ዘልቀው በርካቶች የተገደሉበትን ና የቆሰሉበትን ጥቃት እንዳይመረምሩ ስራቸውን ይበልጥ አዳጋች ለማድረግ ለማደናቀፍ ጥራለች ሲል ሩሲያን ወንጅሏል። የመን የሚደርሱ የአፍሪካ ቀንድ ጥገኝነት ፈላጊዎችና ፍልሰተኞች በሁኔታው በሚያተርፉ የተለያዩ ታጣቂ ቡድኖችና ወንጀለኞች በአስከፊ ሁኔታ እየተያዙ ይታሰራሉ ሲል የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን ዩንችሲያር አስታወቀ። በቅርቡ የመን የገቡና መዲናይቱን አደን አቅራቢያ የታሰሩ ቁጥራቸው አንድ መቶ የሚደርስ ሶማሊያውያንና ኢትዮጵያውያን ስደተኞች ጉዳይ የተከታተለ መሆኑን ድርጅቱ ጨምሮ አመልክቷል። ስደተኞቹ የተያዙበት መንገድ ያሳሰበው መሆኑን ኮሚሽኑ ጨምሮ ገልጧል። በዴሞክራቲክና በፈላጭ ቆራጭ ኃይሎች መካከል አውሮፓ ወደ ሲቪል ቀውስ እያመራች ነው ሲሉ የፈረንሳያ ፕሬዚዳንት ኢማኑኤል ማክሮን አስጠነቀቁ። ማክሮን በፈረንሳይዋ የስታርስበርግ ከተማ ለአውሮፓ ሕብረት ፓርላማ በዛሬው እለት ባሰሙት ንግግር ባለ ሃያ ስምንት አባላቱ ሕብረት በሊበራል ዲሞክራሲያዊ ቀንዲልነቷ የምትታወቀውን አውሮፓ ለአደጋ ካጋለጠው የአነሳሽና ብሔርተኝነት አቀንቃኝ አዝማሚያዎች መካከል አለባት ሲሉ ነው ጥሪ ያደረጉት አድማጮች ለሰዓቱ የያዝ ናቸው። አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ወደ ቀዳሚው ዘገባችን እናልፋለን። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በዚህ ሳምንት ከንግዱ ማህበረሰብ ጋር ያደረጉት ውይይት በስፋት በውጭ ምንዛሬ እጥረትና አጠቃላይ የመንግስትና የግሉ ማህበረሰብ የሀገር ልማትና እድገት ሚና ላይ ያተኮረ ነበር። ሄኖክ ሰማ እግዜር ለንግድና ምጣኔ ሀብት ያጠናቀረውን ዘገባ በዚህ መልኩ አሰናድቶታል። አዲሱ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በተለያዩ የክልል ከተሞች ዜጎችን ሲያወያዩና ንግግር ሲያደርጉ ነው የሰነበቱት። በዚህ ሳምንት የንግዱ ማህበረሰብ ጋር ተወያይተዋል። መንግስታቸውን ሲገልጹ ልማታዊ መንግስት፣ የሀገሪቱ እድገት ደግሞ ፈጣን፣ የተጋረጡበት ፈተናዎች ግን ብርቱ መሆናቸውን ነው ጠቅላይ ሚኒስትር አብይ አስረዱት። ከንግዱ ማህበረሰብ እንደ አሳሳቢ ጉዳይ የተነሳው የውጭ ምንዛሬ አቅርቦትና ክምችት ነበር። የውጭ ምንዛሬ ችግር አለ፣ ይህን ካላገዛችሁን ስራዎቻችን ተስተጓግሏል የሚል ጥያቄ ነው። የውጭ ምንዛሪ ችግር አሁን እህቴ እንዳለችው ሳይሆን ለሚቀጥሉት 15 እና 20 ዓመታት ይቀጥላል። በአጭር ጊዜ ውስጥ የምንፈታው ችግር አይደለም። ይሄ የኢትዮጵያ ችግር አይደለም። ሁሉም እንደኛ ያደጉ ሀገራት ለሁለት ሶስት ዲኬድስ ተሸክሞ የሄዱት ችግር ሃርድ ከረንሲ ነው። ችግሮቹን የዘረዘሩት ጠቅላይ ሚኒስትሩ የተለየ የፖሊሲ ለውጥ እንደሚኖር በደፈናው ከመግለጽ ባለፈ ዝርዝር የፖሊሲ ለውጦችን ይፋ አላደረጉም። ሆኖም በተለይ የምንዛሬ እጥረትን የፈጠሩ ያሏቸውን ሁኔታዎች በዝርዝር አስረድተዋል። ያለውን ሀርድ ከረንሲ ትክክለኛ ቦታ ላይ ፕራታይዝ አድርጎ መጠቀም፣ መደገፍ ያለባቸውን ለይቶ መደገፍ፣ የቅንጦት ነገሮችን መቀነስ ለሚለው ግን ዋናው በሽታችን እዛ አካባቢ ነው ያለ። በአጭር ጊዜ የሚፈታ አይነት ችግር አርጋችሁ ባትወስዱት ጥሩ ነው። አንደኛው ሁለተኛው ስትራክቸራል ችግራችን ሀብት ምንፈጥርበትና ምንጠቀምበትም ልምምድ ሀርድ ከረንሲ ላይ ችግር አለበት። የት ነው ሀብት ምን ፈጥረው እንዴት ነው ምንፈጥረው ፈጥረው እንዴት ነው የምናከማቸው? በውጭ ሀገር የሚኖሩ ኢትዮጵያውያን ወደ ሀገር የሚልኩት ገንዘብ አነስተኛ መሆኑን ገልጸው ዳያስፖራ ላሏቸው ትውልደ ኢትዮጵያውያን የሚከተለውን መልእክት አስተላልፈዋል። ዳያስፖራ ማህበረሰብም ሊሰሙ ስለሚችሉ ውይይታችንን በዛው እንዲያስቡበት ብዬ ነው። ወደ ሀገር ውስጥ ገንዘብ ማስገባት ማለት ወይም ማስቀረት ማለት መንግስትን መጉዳት ማለት አይደለም። መንግስት ሲያስከፋቸው ሲያስከፋችሁ፣ መንግስት ለመቆንጠጥ፣ መንግስትን ለማስደንገጥ ሬሚተንስ ማስቀረት ትክክለኛ ቅጣት አይደለም። ልጅ ሲያጠፋ እራት እየከለከልን አይደለም እንቀጣው፣ እራት እያበላን፣ በድሮ ከሆነ እንቆነጠጣለን፣ በአሁን ደግሞ ደሞ ታይም አውት እንላለን። እራት እየከለከልን ብንቀጣው ያው ውጤቱን ታውቁታላችሁ። ዲያስፖራ መንግስት ለመቆንጠጥ ብር አንልክም ሲሉ ማን ነው እየተጎዳ ያለው ያላችሁ እንደሆነ ዝቅተኛ ዶላር የማመንጨት አቅም ያላቸው ነጋዴዎችና ከዛ የሚጠቀሙ ቅድም የተባለው በሽተኞችም ጭምር። በኢትዮጵያ በተለምዶ ጥቁር ገበያ ተብሎ የሚጠራው ትይዩ የውጭ ምንዛሬ ገበያ እንደ ችግር በጠቅላይ ሚኒስትሩ ከተገለጹት አንዱ ነበር። ብላክ ማርኬት አሁን ያለው አቅም ምናልባት የመንግስት ባንኮች ካላቸው አቅም ላያንስ ይችላል እዚህ ጋ መንግስት ምን ማድረግ አለበት የመንግስት ራስ ስለሆነ እሱም በመንግስት እናያለን። በእናንተም ግን የብላክ ማርኬት በጣም ልቅ በሆነ መንገድ ካለ ከልካይ ገበያውን ይዘው እንዳይቀጥሉ የበኩላችሁ መጫወት ይኖርባችኋል እዛም አካባቢ የሚሰሩ ሰዎች ካላችሁ መሰብሰብ ያስፈልጋል ማለት ነው ትይዩ ገበያ ወይም ጥቁር ገበያ የኢትዮጵያ ብር በአለም አቀፍ የገንዘብ ገበያ በምጣኔ ሀብታዊ ምርት ታሳቢነት ያለው ዋጋና የኢትዮጵያ ብሔራዊ ባንክ የሚያወጣው የውጭ ምንዛሬ ተመን የሚኖራቸው ልዩነት ሌላ ገበያ እንደሚፈጥሩ የሚናገሩት ደግሞ ከ30 ዓመታት በላይ በልማት ምጣኔ ድርጅቶች ያገለገሉት ዶክተር አክሎግ ቢራራ ናቸው። ዶክተር አክሎግ በአንድ አገር ውስጥ ሁለት መንግሥት ሊኖር እንደማይችለው ሁሉ ሁለት ገበያም እንዲሁ ለአስተዳደር አመች አይደለም ሲሉ በንጽጽር ያስረዳሉ። በአሁኑ ጊዜ ህጋዊ የሆነው ገበያና በጥቁ የጥቁሩ ገበያ እየተወዳደሩ ነው እየተፎካከሩ ነው። ለምሳሌ በሶማሌ ክልል ዙሪያ ያለው የኮንትሮባንድ ንግድ፣ በሱዳን በኩል ያለው የኮንትሮባንድ ንግድ፣ በደቡብ በኩል ያለው በተለይ ወደ ጋምቤላ አካባቢ ያለው የኮንትሮባንድ ንግድ መቆም አለበት። በአንድ ሀገር ውስጥ ሁለት መንግስታን ለመኖር እንደማይችሉ ሁሉ በአንድ ሀገር ውስጥ ሁለት ገበያዎች ሊኖሩ አይችሉም። ይህንን የኮንትሮባንድ ንግድ እንዴት አድርገን ነው የምንቀርፈው? ምክንያቱም ከውጭ ምንዛሬ ጋር ቀጥተኛ የሆነ ግንኙነት አለው ከገቢ ጋራ ቀጥተኛ የሆነ ግንኙነት አለው እና ይህንን እንዴት እንደሚፈታ እኔ መልስ የለኝም፣ ግን ሊፈታ ይችላል የሚል ግምት አለኝ። ምክንያቱም ኮንትሮባንድ የኮንትሮባንድ ንግድ የሚካሄደው ስርዓቱም ጭምር እንዲሁ እያየ አላየሁም የሚልበት ሁኔታ ስለሚኖር ሊሆንም ይችላል እና እነዚህ ሁሉ ፈተናዎች፣ በአቅርቦትና በፍላጎት መካከል ያለው ግንኙነት ዋናው ሪሊ ትኩረት የሚሰጠው ነው። ጠቅላይ ሚኒስትር አብይ አህመድ በዚህ ጉዳይ ላይ መንግስት በፖሊሲ ብቻውን ችግሩን ለመፍታት የሚያደርገው ሚና ግቡን ሊመታ አይችልም ብለዋል። ኮንትሮባንድ ሌላ ወሳኝ ችግር በዚህ ሴክተር ኮንትሮባንድ ማለት የእቃ ብቻ አይደለም። የዶላር ኮንትሮባንድ እነዚህ ሁሉ ተደምሮ ነው ሀርድ ከረንሲ የሚባለው እንጂ፣ እናንተ እንዳላችሁት የናሽናል ባንክ ፖሊሲ መመሪያ ብቻ አይደለም አይደለም። እንደዛ ከሆነ ጊዜው ይረዝማል። ከ15 እስከ 20 ዓመት ያልኩት አሁን በምለው መንገድ ከተግባባ እንቀንሰዋለን። ካልተግባባን ግን እድሜው እየቀጠለ ይሄዳል። ማለት በዋናነት የውጭ ምንዛሬ ችግርንም ሆነ ዘለቄታ ያለው የምጣኔ ሀብት እድገትና የሀገር ልማት ለማምጣት በባለሙያዎች አብይ የፖሊሲና የአፈጻጸም ብቃት እንደሚያሻው የሚገለጸው እሴቶችን የጨመረ የውጭ ገበያን ማዳበር ነው። ጠቅላይ ሚኒስትር አብይም ስለ ውጭ ገበያ የሚከተለውም ብለዋል። ሌላው ኤክስፖርት ነው። ሶስተኛው ሀርድ ከረንሲን እንዳናሳደግ የሚያደርገን ኤክስፖርትም ማርኬትም ነው። ኤክስፖርት ስንል በግብርናው የሰብል፣ የጥራጥሬ፣ የቅባት እህሎችን ብንወስድ ትልቅ ፖቴንሻል ነው ያለው። ይሄ ሀገር በፖቴንሻሉ ልክ አልሰራም። ስላልሰራ በቂ የሆነ ሀርድ ከረንሲ ማመንጨት አይችልም። በሌላ መንገድ ስናመርትም ማርኬት ማድረግ ስለማንችል በአለም ገበያ ተወዳድሮ የተሻለ ገንዘብ ማምጣት አንችልም። ከግብርና አንፃር ከማኒፋክቸሪንግ ማኒፋክቸሪንግ አንጻርም ሲታይ ኤክስፖርት ማድረግ የሚገባ ነው። የመንግስትን እንኳን ብንወስድ ስኳር ባይናው ሎካል ፍላጎታችንን መልሶ ሀርድ ከረንሲ ማመቄት ነበረበት፣ አልቻለም። ለምን? ፕሮጀክት ማኔጅመንት ስኪላችን በጣም ፑር ነው። የምንናገረው መፈጸም አንችልም። በአቀድ ነው ልክ መከወን አንችልም። በገንዘብም በጊዜም ከፍተኛ የሆነ ብክነት ነው ያለው። ያ በመሆኑ በእኛ የሚሰሩና በኤክስፖርት ገንዘብ ማምጣት የሚገባቸው ሴክተሮች በቂ ሀብት ሊያመጡ አልቻሉም። በዚያም ምክንያት ሃርድ ከረንሲ ችግር ውስጥ ገብቷል። ለሎካል ኢንዱስትሪም ማኑፋክቸሪንግ ኢንፑት መሆን የሚችሉ ጥሬ እቃዎችም እዚሁ መመረት የሚገባቸው ማምረት ሳንችል ቀርተን ከውጭ ማምጣት ስንጀምር ሲሚላር ለሃርድ ከረንሲ ይሻማሉ እነሱ የኢትዮጵያ ምጣኔ ባለፉት ሁለት አስርተ ዓመታት በዓለም በፍጥነት ከሚያድጉ ሀገሮች አንዱ ሆኖ የዘለቀ ሲሆን በአሁኑ ወቅት የሚታዩ ሕዝባዊ ተቃውሞዎችና የፖለቲካ ውጥረቶች የፈጠሯቸውና ወደፊትም ሊፈጥሯቸው የሚችሉ የምጣኔ ሀብት ተጽዕኖዎች መንግሥቱን፣ የንግድ ማኅበረሰቡንና የምጣኔ ሀብት ባለሙያዎችን እያሳሰቡ ያሉ ጉዳዮች ናቸው። የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። ጥያቄያቸው የማንነት እንጂ የልማት እንዳልሆነ በቅርቡ ከእስር የተፈቱት የወልቃይት ኮሚቴ አመራር አባላት አቶ አታላይ ዛፌ ለአሜሪካ ድምጽ ገልጸዋል። አው ጠቅላይ ሚኒስትር አብይ አህመድ ወደ መቀሌ ተጉዘው ከሕዝብ ጋር ባደረጉት ውይይት የወልቃይትን የአርማጭሆን ጥያቄ የልማት መሆኑን በመናገራቸው እጅግ ማዘናቸውን ለጽዮን ገልጸውላታል። አቶ አታላይ በጣም እናመሰግናለን። ዛሬ እንግዲህ የጋበዝኖት አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ መቀሌ ተጉዘው ከመቀሌ ከተማ ነዋሪዎች ጋር ያለ ውይይት አድርገው ነበረ። በውይይቱ ጥያቄና መልሶችም ነበሩ። በዛ መካከል እንግዲህ ከተሳታፊዎች በተነሱ ጥያቄዎች ምላሽ በሚሰጡበት ወቅት የወልቃይትን ጉዳይ አንስተዋል። ወልቃይትን በተመለከተ ባለፈው ሁለት አመት ውስጥ በጣም በርካታ ጉዳዮች ተከስተዋል። በዛ ምክንያት ታስራችሁ ነበር አሁን የተፈታችሁትና፣ እስቲ ጠቅላይ ሚኒስትሩ ይህንን በተመለከተ የተናገሩትን ላሰማዎትና የእርሶን አስተያየት እንውሰድ። ከዲያስፖራ ጋር ተያይዞ የተነሳው ዲያስፖራ ጋር በተደጋጋሚ ለመወያየት እድል አግኝቻለሁ ከዚህ በፊት እውነት የምነግራችሁ 99 ፐርሰንት ዲያስፖራ በጣም ሀገሩን የሚወድና የሚቆረቆር ነው። ትልቁ ችግር የዲያስፖራ የኢንፎርሜሽን ምንጭ ፌስቡክ ነው። ሶሻል ሚዲያ ነው። ከዛ ይሰማና እውነት ያለቀን መስሎት የተባላን መስሎት በዛ ስቃይ ውስጥ ባገኘው አጋጣሚ ሰላም ማውረድ ሳይሆን ነዳጅ መጨመር ይሆናል ስራው ያ እንዲቀር እኔ የምመኘው ወልቀይት አካባቢ አርማጮ አካባቢ ያሉ በዚህም በዛም ያሉ ዲያስፖራዎች ወደ ሀገራቸው እንዲመጡ ነው። መተው እንዲያዩት ህዝቡን፣ የህዝቡን ኑሮ እንዲያዩት፣ የህዝቡን ችግር እንዲያዩት ህዝቡ እያለ ያለው ትምህርት ቤት፣ ጤና ጣቢያ፣ መንገድ፣ መብራት ከዚህ ውጭ ያለው አጀንዳ የህዝብ አጀንዳ አለመሆኑን ሲያውቁ፣ ብዙዎቹ ሳያውቁ የሚደናገሩት ከህዝብ ጋር ይሆናሉ የሚል እምነት አለኝ። መፍትሄው ምንድነው? መታችሁ ነው መታችሁ፣ ህዝባችሁ ያለበትን ይሁን። ህዝብ ህዝብ ነው። የትግራይ ይሁን የአማራ ይሁን ለውጥ የለውም። የደላው ህዝብ በዚህም የለም በዚያም የለም። ሁለቱም ችግርተኛ ህዝቦች ናቸው። ሁለቱም ውሃ ጠማን እያሉ ያሉ ህዝቦች ናቸው። ይህን ማገዝ ነው የሚፈለገው የሚያስፈልገው እንጂ ይህን ማጣላት ተገቢ አይደለም። አቶ አታላይ እንደ ሰሙት ጠቅላይ ሚኒስትር ዶክተር አብይ አህመድ ካነሷቸው ጉዳዮች አንዱ የዲያስፖራ የመረጃ ምንጭ ማህበራዊ ሚዲያ ነው ብለዋል። ከዛ አስከትለው ያሉት የወልቃየትና የአርማጮን ጉዳይ በተመለከተ ብለዋልና ለዲያስፖራውም ሆነ በአጠቃላይ ለህዝቡ የወልቃየትን ጉዳይ በተመለከተ የመረጃ ምንጩ ማህበራዊ ሚዲያ ነው። አመሰግናለሁ የተከበሩ ጠቅላይ ሚኒስትር አብይ አህመድ ያቀረቡት ሀሳብ በቢሯቸው ያለ በተለያዩ ጠቅላይ ሚኒስትር እንግዲህ ወደ ሶስት ጠቅላይ ሚኒስትር እኔ እንኳን ማውቃቸው ሰነዳችን እዛው ቢሯቸው እያለ እሱን አልፈው መጥተው ግን አሁን ስለ ዲያስፖራ ነው እየተናገሩ ያለ የኢትዮጵያ ህዝብ እዚህ እየጮኸ ያለበት፣ የአማራው ህዝብ እየጮኸ ያለበት፣ የአድማጮኸ የወልቃይት ህዝብ እየጮኸ ያለበት ጉዳይ በግልጽ በሰነድ የተቀመጠ እኮ ነው። ስለዚህ የማህበራዊ ሚዲያ የፌስቡክ የምን የሚባለው ይሄ በየጊዜው አሁንም እነሱ ያሉት ይሁን ያላሉት ይሁን ይሄ ሊጻፍ ይችላል። ማህበራዊ ሚዲያ ምን ጊዜም ይናገራል። ይሄ የተለመደ አሁን የምናውቀው ነገር ነው። ነገር ግን የወልቃየት ጉዳይ ዛሬ የተጀመረ ፌስቡክ ሲጀመር የተጀመረ አይደለም ሊረዱልን የሚገባው ከአስራ ዘጠኝ ሰባ ሁለት አመተ ምህረት ጀምሮ እስከ ሰማንያ ሶስት ከሰማንያ አራት ጀምሮ እስከ ሁለት ሺ ስምንት በወልቃይት ህዝብ ላይ ያለው በልዩነት እየደረሰ ያለው በህወሀት እየደረሰ ያለው በደል ወልቃይት ትግራይ ነው፣ አይደለንም። አማራ ነን፣ ህገ መንግስታዊ መብታችን በደንብ ይታይልን። ወልቃይትን ህዝብ ወርደው አነጋግረውት ከሆነ የወልቃይት ህዝብ ይሄን ብሎ ከሆነ ልማታዊ ጥያቄ የመልካም አስተዳደር ጥያቄ ሊሆን ይችላል። ህዝቡን ወርደው አይደለም እኛ እኛ የተወከልነው እንኳን ህዝብ በሀምሳ ሺህ ህዝብ ድምፅ ተፈርሞ ተወክለን ማዕከላዊና ቅሊንጦ ታስረን የተፈታን ሰዎች ወኪሎቹ እያለን እኛን እሺ፣ ደግሞ አናስፈልግ ብለው ከሆነም አናስፈልግ ከሆነም የወልቃዊትን ህዝብ ወርደው መቼ ቀን አነጋግረውት ነው? የወልቃዊት ህዝብ እኮ በዲያስፖራ ተወክሎ አይደለም የሚኖረው። ዲያስፖራው ለራሱ ተሰዶ መኖሪያ አጦ ከሀገሩ ለቆ ተፈናቅሎ የኖረ ነው። አገሩን እየናፈቀ አገሩ መምጣት እየፈለገ ግን፣ የእኛ መታሰር የእኛ መታፈን፣ የእኛ መገደል፣ የእኛ መሰደድ፣ የእኛ መደብደብ እያየ እንዴት ብሎ ነው ወደ ሀገር ውስጥ የሚመጣው? አቶ አታላይ እንግዲህ እንዳሉት ጥያቄው እዛው ኢትዮጵያ ውስጥ ካለን እዛው ወልቃይት ካለን ና ከወልቃይት ተወላጆች የቀረበ የተነሳ ጥያቄ ና ረጅም ጊዜ የሆነው ነው እንጂ ከዲያስፖራው ወደ እኛ የመጣ አይደለም ነው ጠቅላይ ሚኒስትሩ አያይዘው። ወደ ጥያቄው አይነት ደግሞ አያይዘዋል እንደሰሙት ና የጥያቄው አይነት የማንነት ጥያቄ አይደለም። የጥያቄው አይነት የልማት ነው የውሃ የመንገድ የመብላት ጥያቄ ነው። የመልማት ጥያቄ ነው። በሁለቱም አካባቢዎች ድህነት አለ እያሉ ነው። እንደዚህ አይነት ጥያቄዎች የሉም። እንደዚህ አይነት ጥያቄዎች ተያይዘው አልተነሱም። እንደዚህ አይነት ጥያቄ አልተነሳም። ያልተነሳበት መግለት በግልጽ ማስቀመጥ እችላለሁ። የወልቃይት ሕዝብ የአማራ ብሔርተኝነት የማንነት ጥያቄ አማራ ነን አማራ እያለን ታፍነናል በህወሀት ያለው ቀንበር ይነሳልን ይሄ አማራ አይደለህም ብሎ አሁን እየገረፉን እያሰሩን ያለ እሱ ይነሳል ያለ እንጂ መንገድ፣ ጤና ጣቢያ፣ ሌላው ነገር እኮ መላ ኢትዮጵያ ህዝብ የሚጠይቀው ጥያቄ ሆነ ኖርማል ነው ወይስ እኛ ጭንቅላታችን ልክ አይደለም ማለት ነው? ይህን ስንጽፍ ስለ ማንነት ስንጽፍ ስለማንነት ማንነት ህዝባችን ሲጠይቅ ማንነት ማለት መንገድ እኮ አይደለም ማንነት ማለት አሁን መተንተን ባያስፈልግ እነሱ ህገ መንግስቱ በእጃቸው ነው ያለ አውጥተው ማየት ይችላሉ ስለዚህ ማንነት ከመንገድ ጋር አይያያዝም ከጤና ጣቢያ ጋር አይያያዝም ለትምህርት ቤት ጋር አይያያዝም እየተማረ እኮ ነው ያለ ህዝቡ ግን ሲማር ምንድን ነው እየተባለ ያለ አማርኛ አትማርም በትግርኛ ነው የምትማረው የምጽፈው በትግርኛ ነው እየተባለ አማራ እያለ ሰርግ ሆኖ ለቅሶ ሆኖ መግለጽ የፈለገውን ማንነቱን በአማርኛ አትችልም ተብሎ ታፍኖ ተከልክሎ እየኖረ ነው ያለ። በእጃቸው ያለ ሰነድና አሁን የሚናገሩት ንግግር በምን አይነት አመለካከት በምን አይነት አስተሳሰብ ህዝቡን እየለኩትና እያዩት እንዳለ ለማንም አይደለም ይሄን ቶ ለህሊናቸው ነው። ህሊና ራሱ ከሳሽ እኮ ነው። ምን ተናግረው ነው የሚተኙት? ምን ተናግረው ነው የሚያርፉት? ምን ተናግረው ነው የሚለኩት? ማንን ለማስደሰት ማንን ለማስከፋት ነው የሚናገሩት? በኢትዮጵያ ደረጃ አገር እየመሩ ህዝብ እየመሩ ያሉ ሰው እኮ ናቸው። ይሄ እንደ ግለሰብ እንደ እኔ እኮ አይደሉም። እኔ እኳ አንድ ተመሪ እኮ ነው አሁን የምናገረው ነገር ግን እንደው ለሌላው ህጉንስ ፊሽ አስቀምጠውታል። በእጃቸው ነው ያለ ሰው ይሰማዋል። ይሄን ምን ይለዋል ህዝቡ ብለው ትንሽ እንደው ትንሽ አያስቡም። ዲያስፖራው ይጠየቅ እስኪ፣ እንገናኝና ይጠየቅ እስኪ ዲያስፖራው። የኢትዮጵያ ህዝብ ይስማ እስኪ። ዲያስፖራው እኛ ከሆነ ባልሆነ ነገር የቀሰቀስነው ወይሱ ከሆነ ባልሆነ መንገድ የቀሰቀሰን በምንኖርበት ተወልደን ባደግንበት አገር መኖር አልቻልንም። በሩ ተሰብሮ እየታሰነ ያለ የወልቃይት ህዝብ ነው የአርማጭሆ ህዝብ ነው እየተወሰደ እየጠፋ ያለው የአድማጮ ህዝብ ነው። ምን ስላለ አማራ ነኝ ወልቃይት አማራ ነው ስላለ። ያ ሁሉ በተለያየ ቦታ በአማራ ክልል ያለቀው የረገፈው ወጣት ምን ሲል ነው? ሲሰርቅ፣ ና ሲቀጥፍ ዛኛ ሲኖጣ እኳ አይደለም ወልቃይት አማራ ነው ስላለ ነው እንጂ መንገድ አልተሰራም። ሌላ እኮ ለኢትዮጵያ ህዝብ መነገር መቅረብ የማይገባው ለአንድ ቀበሌ እንኳን መቅረብ የማይገባው ንግግር እኮ ነው እየቀረበ ያለ Até የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። በቀጥታ ከተመልካች ፊት የሚቀርበው የኩምክና ጥበብ ወይም ስታንዳፕ ኮሜዲ እምብዛም በሴቶች ሲዘወተር አይታይም። በፓሌስቲናዊት ወይም ፊልስጤማዊት አሜሪካዊቷ ኮሜዲያን ሱዚ አፍሬዲ ግን ይህንን ይመስላል። ታሪኳ በዌስት ባንክ ከቤተሰቦቿ ጋር በምትኖርበት ጊዜ እነርሱ እንደሚያስቡት ጭምት የሆነች ልጅ አልሆነችላቸውም። ይልቁንም ቤተሰቦቿ የሚከተሉትን የክርስትና እምነት የሚከተል ባል ሳይሆን ሙስሊም ባል አግብታ በሁለት ሃይማኖት የታነጸ የዘጠኝ ዓመት ልጅ አድርሳለች። ካደገችበት ከፍልስጤማውያን ባህል ወጥታ ያሻትን የሚሰማትን ሁሉ እንደፈለጋት በመናገር ሰዎች እንዲስቁና እንዲዝናኑ በማድረግ ትታወቃለች። እንዴት ይሄን ችሎታዋን አዳበረች? ሳሚና አህሳን ያደረሰችንን ዘገባ መስታወት አድረጋው ታቀርበዋለች። አሜሪካ ከሁሉ የተሻለች አይደለችም የምትሉ ካላችሁ የሌላ ሀገር የሶፍት ወረቀት ተጠቅማቸው አታውቁም ማለት ነው። ኑሮዋ በኒውዮርክ የሆነው ፍልስጤማዊ አሜሪካዊቷ ሱዚ አፍሪዲ በሚያስገርም ሙያ ውስጥ ትገኛለች። የራሷን የህይወት ጉዞ ለሰዎች በመተረክና ማዝናናት። በአብዛኛው በዌስት ባንክ ከልጅነት አስተዳደጓ ጋር የተያያዘ ታሪክ ነው ለሰዎች የምታካፍለው። በልጅነቴ አስታውሳለሁ፣ ነገሮችን የምመለከተው በተለየና ዘና በሚያደርግ ሁኔታ ነበር። አንድ ጊዜ ለእህቴ እስራኤላውያን በጦር መሳሪያ ያፈረሱት ቤት እንዳለና የቤት ውስጥ እቃው ግን ምንም ስላልሆነ እንሄድና የፈረሰው ቤት ውስጥ እንጫወት አልኳት። ወደ ዩናይትድ ስቴትስ ከመጣችና የትዳር አጋሯን ሳቂብ አፍሬዲ እስከምትተዋወቅ ድረስ የኩምክና ጥበቧ እምብዛም ጎልቶ አልወጣም ነበር። ለባለቤቴ የኩምክና ጥበብ ትምህርት መማር እፈልጋለሁ ባልኩት ጊዜ በጣም ፈቃደኛ እንደነበር አስታውሳለሁ። እናም ያንቺን ለነገሮች ያለሽን እያንዳንዱን አስተያየት ብቻዬን መስማት አድክሞኛል። አሁን ዓለም ሊሰማሽ ይገባል ብሎ መከረኝ። ይህች እናቴ ናት። የአፍሪዲ ባለቤት ሀሳቧን በመደገፍ ሁልጊዜም ከጎኗ ነው። ወላጆቿ የእስልምና ሃይማኖት ተከታይ የሆነውን ሰው ለማግባት ያደረገችው ውሳኔ በፍጹም አልተዋጠላቸውም ነበር። አፍሪዲ። በመካከለኛው ምስራቅ ሳይሆን በዩናይትድ ስቴትስ መኖሯ ነጻነቷን እንደሰጣት ትናገራለች። ወንድሞችን ከነ ሚስቶቻቸው እንዲሁም እህቶችን ከነ ባሎቻቸው ሰበሰብኩና ከቤተሰቡ ልታገሉኝ ከፈለጋችሁ ውሳኔው የእናንተ ነው አልኳቸው። ምክንያቱም የተማርኩና ስራ ስለነበረኝ ከባለቤቴ ጋር የነበረኝ ግንኙነት እንዳሰብኩት በትዳር ባይታሰር ኖሮ ወይም ሌሎች ወንዶች የሚያደርጉትን ውሳኔ ቢወስን ኖሮ ማለቴ ልጆቹን በድብቅ ወደ ፓኪስታን መውሰድ እና መኖር ወይም ብዙ ሴቶች እንደሚያደርጉት ሀሳብ ቢኖረው ኖሮ በፍጥነት እንፋታ ነበር። አሜሪካ መኖር ጥቅሙ ይህ ሀገር የሰጠን መብት ይሄ ነው። ስለ ራስ የማሰብ ነጻነት አለን። አፍሬዴ በራሷ ውሳኔ ሙስሊም ፍቅረኛዋን አገባች። ሌላ ሃይማኖት ካለው ጋር ትዳር በመመስረቷም ቤተሰቧ በምንም መልኩ እንዳልተጎዱ ተረዳች። ሱዚ ሴሶ የሚል የመወያያ ድረገጽም ከፈተች። ከራሷ በመነሳት ያሳለፈችውን የህይወት ትግል፣ የባህል ግጭት፣ የእድገቷን ውጣ ውረድ፣ ዌስት ባንክ ከተሰኘች ትንሽ መንደር ተነስታ በኒውዮርክ እንዴት ኮሜዲያን ለመሆን እንደበቃች በጽሑፍ አሰፈረች። እሷን የሚመስሉ ከሌላ ሀገር ወደ ዩናይትድ ስቴትስ መጥተው ለሚኖሩ ሰዎች ድምጻችሁን ፈልጉና የራሳችሁን ታሪክ አውጥታችሁ ተናገሩ በማለት ደጋግማም ትመክራለች። በሰዎች ፊት እንዴት ንግግር ማድረግ እንዳለብን መማር ጥሩ ነው ምክንያቱም በእስያና በመካከለኛ ምስራቅ የሚኖሩ ሰዎች ማለቴ እንደኛ አረብ ሙስሊምና ክርስቲያን ፍልስጤማውያን፣ የራሳችንን ታሪክ መናገር ያለብን ራሳችን ነን። የራሳችን የሆነ በራሳችን የሚነገር የኩምክና ጥበብ አለን። እኛነታችንን ለዓለም ለማሳወቅ ደግሞ የኩምክና ጥበብ አንዱ መንገድ ይሆናል ማለት ነው። አፍሬዲ ከራሷ የህይወት ተሞክሮ ጋር የተቆራኘ መጽሐፍ በመጽሐፍም ላይ ትገኛለች። ራስን ለመግለጽ የሚረዱ ጥበቦችንም ለሌሎች ለማስተማር የወደፊት እቅድ አላት እና ማንም የማያደርገው ከሆነ ፍቅሬ፣ እኔ እንዴት ላደርገው ይችላለሁ? እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። ፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ሁልጊዜ የምንቀበላለን። ሀሽታግ ጋቢና ቪኦኤም በመጠቀም በትዊተርም እንደዚሁ አስተያየቶቻችሁን አድርሱን ስናስተናግዳችሁ ያመሸነው